ጥናቱን ያካሄደው የዓለም አቀፉ የኢንፎርሜሽንና የኮሚኒኬሽን ፖሊሲ ትብብር ለምስራቅና ለደቡባዊ አፍሪካ በምህጻሩ ሲብሳ ነው። ሲብሳ እንዳስታወቀው ከጎርጎሮሳውያኑ 2015 ጀምሮ ቢያንስ 12 የአፍሪካ ሀገራት በምርጫ በሀገር አቀፍ ፈተናና ሕዝባዊ ተቃውሞ በተቀሰቀሰበት ወቅት የኢንተርኔት አገልግሎት ዘግተዋል። የአፍሪካ መንግስታት ሆን ብለው ኢንተርኔትን የሚዘጉበት ሁኔታ እየጨመረ በመምጣቱ ጥናቱ መካሄዱን የድርጅቱ ከፍተኛ ተመራማሪና ዋና ዳይሬክተር ዶክተር ዋራጋላ ባለው አካባቢ ለዶይቸ ቬለ ገልጸዋል። በአፍሪካ የኢንተርኔት መዘጋት እየጨመረ መምጣቱን ታስተውላለህ። ከ2015 ዓ.ም ጀምሮ ቢያንስ 12 ከሰሃራ በታች የሚገኙ የአፍሪካ ሀገሮች ኢንተርኔት ዘግተዋል። አንዳንዶቹ ሀገራት ከአንድ ጊዜ በላይ፣ አብዛኛዎቹ ደግሞ ለበርካታ ጊዜያት ዘግተዋል። ለምሳሌ ዩጋንዳን ቻድን፣ ዴሞክራቲክ ኮንጎንና ኢትዮጵያን የመሳሰሉ ሀገራት ስንመለከት ሁለትና ሶስት ወይም ከዚያ በላይ ዘግተዋል። ስለዚህ የኢንተርኔት መዘጋት ምን ያህል የአፍሪካ ሀገራት ላይ ተጽዕኖ እያመጣ እንዳለ እንገነዘባለን። ለዚህ ነው ጥናቱን ያካሄድ ነው። ባለፈው አር በጆሃንስበርግ ከተማ በአፍሪካ ኢንተርኔት ነጻነት ላይ በመከረው ስብሰባ ላይ ይፋ የሆነው ይህ ጥናት የኢንተርኔት አገልግሎት መቋረጥ የየሀገራቱን ኢኮኖሚ ከመጉዳቱ በላይ መደበኛ አገልግሎቶችን አደናቅፏል ብሏል የሰው ልጆችን የዕለት ተዕለት ህይወትም አስቸጋሪ ያደርጋል ከምንም በላይ ደግሞ መረጃ የማግኘት መብትን ይጋፋል ተብሏል በጣም ግልጽ ነው። ኢንተርኔትን መዝጋት የሰው ልጆችን መብት ይጋፋል። መረጃ የማግኘትና ሀሳብን በነጻነት መግለጽን የመሳሰሉ መብቶችን ይጥሳል። አገልግሎቱን ማቋረጥ በሀገራት ኢኮኖሚና በግለሰቦች ኑሮ ላይ የሚያሳድረው ተጽዕኖም በውል እየታወቀ አይደለም። እንደ ጥናቱ ላለፉት ሶስት ዓመታት ከሰሀራ በታች በሚገኙ የአፍሪካ ሀገራት ኢንተርኔት በትንሹ ለ236 ቀናት ተዘግቷል። በዚህ የተነሳ ሀገራቱ 237 ሚሊዮን ዶላር በላይ ኪሳራ ደርሶባቸዋል። በቻድ፣ በጋቦንና በኡጋንዳ በምርጫ ጊዜ፣ በዲሞክራቲክ ኮንጎ፣ በቡሩንዲ፣ በኢትዮጵያና በቶጎ በህዝባዊ ተቃውሞና በፈተና ወቅት አገልግሎቱን ዘግተዋል። ካሜሩን ውስጥ ሁለት የእንግሊዝኛ ተናጋሪ ግዛቶች ራስን የማስተዳደር ጥያቄ አንስተው በቀሰቀሱት ተቃውሞ የሀገሪቱ መንግሥት ለ93 ቀናት አገልግሎቱን በመዝጋቱ ወደ 38 ሚሊዮን ዶላር፣ ኬንያ ደግሞ አገልግሎቱን ሙሉ ለሙሉ በዘጋችበት ወቅት በቀን 6.3 ሚሊዮን ዶላር አታለች። ኢትዮጵያ ደግሞ በክልልና በሀገር አቀፍ ደረጃ ለ36 ቀናት የኢንተርኔት አገልግሎት ተዘግቷል። በእነዚህ ቀናት ሀገሪቱ 123 ሚሊዮን ዶላር አታለች። ከሌሎች ሀገራት ጋር ሲነጻጸር ጉዳቱ ከፍተኛ ነው ተብሏል። ይህ የሚያሳየው የኢንፎርሜሽን ቴክኖሎጂ ለሀገሪቱ ኢኮኖሚ የሚያበረክተው አስተዋጽኦ ከፍተኛ መሆኑን ነው ሲል ጥናቱ አመልክቷል። ዶክተር ዋራጋላ እንደሚሉት ድርጊቱ በመዋለ ንዋይ ፍሰትና በንግድ ስራ ላይ ለሚሰማሩም መተማመንን ያሳጣል። ለኢትዮጵያ የጠቀስነው 123 ሚሊዮን ዶላር ትልቅ ሀዝ ነው። ጉዳትም ቢሆን በጣም ከፍተኛ ነው። በሀገሪቱ ላይም የረዥም ጊዜ የኢኮኖሚ ተጽዕኖ አለው። ስለዚህ ኢንተርኔትን የሚዘጉ ኢትዮጵያን የመሳሰሉ ከሰሃራ በታች የሚገኙ ሀገራት ውጤቱን በደንብ ሊገነዘቡት ይገባል። ኢኮኖሚን ይጎዳል። የመረጃ ቴክኖሎጂ አስተዋጽኦን ይገድባል። ባለወረቶችን በማግኘት ረገድም ተጽዕኖ ያሳድራል። የኢንተርኔት አገልግሎቶችን በየሰበቡ መዝጋት የሀገራትን የኢኮኖሚ እንቅስቃሴ ከመጉዳቱ ባሻገር የሰብአዊ መብት ጥሰት በመሆኑም መንግስታት ጉዳዩን ቆም ብለው ሊያስቡበት ይገባል ሲልም የዓለም አቀፉ የኢንፎርሜሽንና የኮሚኒኬሽን ፖሊሲ ትብብር ለምስራቅና ለደቡብ አፍሪካ በምሕፃሩ ሲብሳ አሳስቧል።